ሉድገር ሻዶምስኪ ከአምባሳደር ብሪታ ቫግነር ጋር ባደረገው ቃለመጠይቅ በቅድሚያ ያቀረበላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ያለውን ጊዜ እንዴት ይመለከቱታል የሚል ነበር። በተለይ አምባሳደሯ በተለያዩ የአገሪቱ አካባቢዎች ሲጓዙ ራሳቸው ካዩትና በዋናነት ጠቅላይ ሚኒስትር አብይ አህመድ የፖለቲካ መድረኩን ለመክፈት በገቡት ቃል መሰረት በፖለቲካው አውድ ከተገነዘቡት አንጻር እንዲመልሱ ተጠይቀውም ቀጣዩም ብሏል። እንግዲህ ያ በእውነቱ አንዳች ሳይጠበቅ የመጣ ትልቅ ለውጥ ነበር። እናም ያኔን ጨምሮ ብዙ በቅርበት ተመልካቾችን በአዎንታዊነት በድንገት እጅግ ያስደመመ ነበር። እኔ እዚህ በመጣውበት አካባቢ በአመቱ መገባደጃ በነበሩት ወራትም በቀደመው አስተዳደር የነበረውን ሰቆቃ በመጠኑ ታዝቢያለሁ። በርካታ አለመረጋጋቶች ነበሩ። በስተ መጨረሻም በተደጋጋሚ ሁሉም ነገር ቀጥ ብሎ ነበር። እናም ያ ያጫረው ስሜት እዚህ ለሁሉም አንዳች እፎይታ የሰጠ በደንብ ያነቃቃም ነበር። ለእኔ ከፕሮፌሽናል እይታ አንጻር ለየት ያለ ነበር። በሀገሪቱ የነበረው ስሜት ከፍተኛ ደስታና የመነቃቃት ስሜት ታይቶበታል። በወቅቱ የተፈጠረው ልዩ ስሜትም መልካም በሆኑ ፈጣን እርምጃዎች የታገዘ እንደነበር አምባሳደሯ አክሏል። የነበረው ከፍተኛ ደስታና የመነቃቃት ስሜት በቅጽበት ነበር በሚታዩ ቀና ውጤቶች የታጀበው። በርካታ የፖለቲካ እስረኞች ወይንም በኋላ ላይ ሁሉም የፖለቲካ እስረኞች መለቀቃቸው፣ አዲስ አበባ ውስጥ ታዋቂው የማዕከላዊ እስር ቤት መዘጋቱ፣ ብዙ ያናገርኳቸው ጋዜጠኞች የለም ከእንግዲህ አንዳችም ስጋት የለብንም ማለታቸው፣ ስሜቱ እጅግ ቀና የሚባል ነበር። ግን ደግሞ እንዲያ ካለ የመጠበቅ ስሜት በመሰረቱ ሁሉንም ለማሳ ጋት የመቻሉ ነገር እጅግ አጠራጣሪ ነበር። በግዞት ላይ የነበሩ የፖለቲካ ተቃዋሚዎች ወደ ሀገር ገብተው የፖለቲካ ሂደቱ ላይ ተሳታፊ እንዲሆኑ ጥሪ መደረጉ ህግጋት የሲቪል ማህበረሰቡ ተቋማት እንደ ቀድሞ ገደብ ሳይኖርባቸው ይበልጥ ነፃ ሆነው እንዲንቀሳቀሱ ለማስቻል መንግስታዊ ያልሆኑ ድርጅቶች ህግ ላይ ፈጣን በሚባል መልኩ ማሻሻያ መደረጉ፣ ከዚያ አንጻር በርካታ ቀና የሚባሉ ነገሮች ነበሩ። ግን ደግሞ ከዚያ ባሻገር ብዙ የሚጠበቁ ቀና ነገሮች ም ነበሩም፣ አጠቃላይ መሰረታዊ የአቅጣጫ ለውጥና የስርዓት ቅየራ ሊያስከትል የሚገባ እናም በስተ መጨረሻ ጊዜ የሚሻ ሂደት። አምባሳደር ብሪታ ቫግነር በአገሪቱ የተከሰተው የኮሮና ቀውስ በርካታ የለውጥ እንቅስቃሴዎችን ከምንም በላይ ደግሞ ቀጠሮ ተይዞለት የነበረውን ሀገር አቀፍ ምርጫ እንዲቆም ማድረጉና ማዛባቱ አሳዛኝ ነው ብሏል። መንግስት የምክር ቤት አባላትና ባለሙያዎች በሚያደርጉት ጥረትም የመንግስትን ስልጣን ማራዘም ሊሆን ይችል ይሆናል ብሏል። ያም ከህግና ከፖለቲካ አንጻር አስተማማኝ ሊሆን እንደሚገባ እንደገባ አሳስቧል። ጀርመን ምጣኔ ሀብታዊና ፖለቲካዊ የለውጥ ሂደቱን ለመደገፍ ፍላጎት እንዳላት ያንንም እየተገበረች መሆኑን ጠቁሟል። በዓመቱ መጀመሪያ ላይም 340 ሚሊዮን ዩሮ አዲስ እርዳታ ለማድረግ ከጀርመን መንግስት ይሁንታ መገኘቱን አስታውሷል። ለምርጫ ዝግጅት ጀርመን ከአውሮፓ ህብረት በተጨማሪ 10 ሚሊዮን ዩሮ ድጋፍ ማድረጓን፣ ከለውጡ ጎን መንግስታቸው መቆሙን እንደሚቀጥልበት በተደጋጋሚ መግለጹን ተናግሯል። በአገሪቱ ስለሚታዩ ግጭቶች የሚሰማቸው ነው من የጎሳ ግጭት ወይንም ጎሳን መሰረት ያደረገ የፖለቲካ ግጭት እጅግ አሳሳቢ ነው። የኮሮና ቀውስ ለተደቀነበት መንግስት ይሄ በእርግጥም ብርቱ ተግዳሮት ነው። ያ በተያያዥነት በምርጫው ላይ ወሳኝ ሚና የሚጫወት ነጥብ ነው። ጀርመን በዚህ ጉዳይ የተለያዩ ጉባኤዎችንና ውይይቶችን በማሰናዳት ለተለያዩ የፖለቲካ አካላት ድጋፍ አድርጋለች። ያ ለእኛ ይበልጥ ትኩረት የምንሰጥበት ጠቃሚ ጉዳይ ነው። ከዚያም ባሻገር የኢትዮጵያ ምክር ቤት አባላት ጀርመን ተጉዘው የመንግስትን አሰራር መጎብኘታቸውን አስታውሷል። በዓለም አቀፍ ፖለቲካዊ ግንኙነት ወቅት ኢትዮጵያ ድጋፍ አገኝበታለሁ ብላ ወደሚሰማት አቅጣጫ እንደምታቀና አውሮጳና ጀርመን ግን እንደ ቀድሞ ሁሉ ወሳኝ አጋሮች ናቸው ብሏል። በምጣኔ ሀብታዊ አጋርነትና በኮሮና ትግል ከጎን መሆናቸውን አክሏል። ለኮሮና ትግል ጀርመን 120 ሚሊዮን ዩሮ ድጋፍ መፍቀዷንም ጠቁሟል። ያ በኢትዮጵያ መንግስት በጥሩ ሁኔታ መታየቱን ገልጧል። የአውሮፓ ህብረትና የአፍሪቃ ህብረት መቀራረባቸውን ይበልጥ ለማጎልበት በተነቃቁበትና ጥረት በሚያደርጉበት ወቅት ኮሮና መከሰቱ ፍጹም የማያስደስት ነው ብሏል። የተጀመረው ንግግር ግን በታቀደለት መሰረት ተጠናክሮ እንደሚቀጥል ጠቁሞ ኮሮናን በተመለከተ ከአፍሪቃ የበሽታ መቆጣጠሪያ ማዕከል ጋር በቅርበት እንደሚሰሩ ተናግሯል። ሙሉ ቃለ መጠይቁን ያደረገው የዶቼቬሌ ዲ ደብልዩ አማርኛው ክፍል ኃላፊ ሉድገር ሻዶምስኪ ነው።